አልሸባብ በኢራን ክልል ከአምስት ዓመታት በፊት ልጆቻችሁን ለታጣቂነት ካላዋጣችሁልኝ ግብርም ካላዋጣችሁ እያለ ጎሳዎችን ማስገደድ ሲጀምርና በእንስሳት ሀብታቸው ላይ ዘካት የተሰኘ ግብር ሲጥል ጥቂት በጎ ፈቃደኞች ማውሲሌ ሚሊሻን እንዳቋቋሙ ለጉዳዩ ቅርበት ያላቸው ታዛቢዎች ይናገራሉ። ማውስሌ በሶማሊኛ ዩኒፎርም የማይለብሱ የሚል ትርጓሜ አለው። ማውስሌ ሚሊሻዎች የራሳቸው ሃይማኖታዊ ርዕዮት ይኖራቸው እንደሆነ ወደ ሞቃዲሾ ስልክ ደውዬ ሶማሊያዊውን የድረገጽ አዘጋጅና ለተለያዩ ዓለም አቀፍ ዜና አውታሮች ወኪል በመሆን የሚሰራውን ጋዜጠኛ ሙሐመድ ኦዶዋን ጠይቄው ነበር። ርዕዮተ ዓለም እንኳ የላቸውም። የተቋቋሙበት ዋነኛው ምክንያት ንብረታቸውን ካልሸባብ ንጥቂያ ለመከላከል ሲሉ ነው። ምክንያቱም አብዛኛዎቹ ጎሳዎች አርብቶ አደሮች በመሆናቸው ግመሎቻቸውንና ፍየሎቻቸውን ካልሸባብ ዝርፊያ ለመጠበቅና ልጆቻቸውን ካልሸባብ ግዳጅ ምልመላ ለመከላከል ሲሉ ነው ያቋቋሙት። ሚድል የሶማሊያን ጉዳይ የሚከታተሉ ተንታኞች ሚሊሻውን በኢራቅ አልቃይዳን ካሸነፈው የሱኒዎች ንቅናቄ ጋር ያመሳስሉታል። የሶማሊያ መንግስት ለማውስል የሚሊሻዎች የጦር መሳሪያ እገዛ ያደርግላቸው እንደሆነና ሚሊሻዎቹም አልሸባብን በማሸነፍ ረገድ አስተማማኝ አጋር የሆኑት እንደሆነ ለአነሳውለት ጥያቄም መሐመድ እንዲ ሲል ይመልስልኛል። አስተማማኝ አጋር መሆን እንኳ አይችሉም። ምክንያቱም ሚሊሻዎቹ እኮ በደንብ የተደራጁ አይደሉም፣ የጎሳ ሚሊሻዎች ናቸው። እንደሚመስለኝ ለአሁኑ መንግስት ዘመናዊ ጦር መሳሪያ ድጋፍ ቢያደርግላቸው ጥሩ ላይሆን ይችላል። ለምን ቢባል አልሸባብ ከእነዚህ አካባቢዎች ከተባረረ በኋላ እኮ ምልሻዎቹ የታጠቁ እስከሆኑ ድረስ ወደፊት ለመንግስት ራሱ የጸጥታ ስጋት ሊሆኑበት ይችላሉ። እናም መንግስት ምልሻዎቹን በዘመናዊ ጦር መሳሪያ ለመደገፍ ከመጣደፍ ይልቅ ጉዳዩን በጥንቃቄ እያጤ ነው ያለ ይመስለኛል። በመካከለኛው ሸበሌና ሂራን ብቻ ሳይሆን በሌሎችም ክልሎች ተመሳሳይ ምልሻዎች እኮ ብቅ ብቅ እያሉ ነው። ማውስሌ የተበታተኑ ምልሻዎች ናቸው። ነገሩ ለሶማሊያውያን ጥሩ ዜና ቢሆንም አልሸባብ ግን ከምልሻዎቹ አንጻር በጣም የተደራጀ ነው። ማውሲሌ ምልሻዎች በተለያዩ አካባቢዎች ተበታትነው ያሉ ሲሆን ማዕከላዊ እዝም የላቸውም። እናም በቁጥር ምን ያህል እንደሆኑ ማስተማማኝ መረጃ የለም። መሐመድ ግን በጠቅላላው በአካባቢው የሚንቀሳቀሱት ምልሻዎች ከ500 አይበልጡም የሚል እምነት አለው። የአካባቢ አስተዳዳሪዎችና የፓርላማ ተመራጮች ፌዴራል መንግስቱ ለሚሊሻዎች ወታደራዊ ድጋፍ እንዲያደርግላቸው ሲወተውቱ እንደቆዩ መረጃዎች ይጠቁማሉ። ባለፈው ረቡዕ ግን የሀገሪቱ ጦር ኃይል አዛዥ ጄኔራል ዳሂር አደን ኤልሚ ለማውስሌ የሚሊሻ የጦር መሳሪያና ሌሎች ድጋፎችን ሊያደርጉ መሆኑን ለሀገሪቱ ዜና አውታሮች ተናግረዋል። ሚሊሻዎቹ በቂ ድጋፍ ካገኙ ደግሞ በአካባቢው በረጅም ጊዜ ለአልሸባብ ስጋት እንደሚሆኑበትና ሌሎችም ጎሳዎች የእነሱን ፈለግ ሊከተሉ እንደሚችሉ ብዙ ታዛቢዎች እምነት አላቸው። አልሸባብን በበኩሉ የአካባቢው ጎሳዎችና ንኡስ ጎሳዎች የውጭ ቅጥረኞች ከሚላቸው የማውሲሌ ሚልሻዎች ጋር እንዳይተባበሩ ጥሪ በማድረግ ተጠምዷል። የማውሲሌ ሚልሻዎች ትኩረት የሳውት ዋነኛው ምክንያት የሶማሊያ ብሔራዊ ጦር ሰራዊት አልሸባብን ለማሸነፍ ያለው ብቃት ከፍተኛ ጥያቄ ውስጥ በገባበት ጊዜ ነው። የአፍሪካ ህብረት ተዋጊ ኃይል አሚሶምም ቢሆን በገንዘብ ቁሳቁስና በወታደረ ጥረት ክፉኛ መቸገሩን ደጋግሞ ሲገልጽ ይሰማል። ከቅርብ ጊዜ ወዲህ ደግሞ አምስት የሶማሊያ ፌዴራል ክልሎች የፕሬዝዳንት ሞሐመድ ፎርማጆ መንግስት አልሸባብን የሚዋጋበትን ወታደራዊ ስትራቴጂእና ጣልቃ ገብነቱንም በመቃወም ካለፈው ወር ጀምሮ ከሞቃዲሾ መንግስት ጋር ትብብራቸውን አቋርጠዋል። ውጥረቱም ከአልሸባብ ጋር የሚደረገውን ውጊያ እንዳያቀዛቅዘው ተዘግቷል። ይህ በእንዲህ እንዳለ በመጪው ህዳር በሚደረገው የክልል አስተዳዳሪነት ምርጫ የአልሸባብ መስራች የነበረውና ታቻምና ለመንግስት እጁን የሰጠው ሙክታር ሮቦው ለደቡባዊ ምዕራብ ክልል አስተዳዳሪነት እንደሚወዳደር ባለፈው ሳምንት ማስታወቁን ተከትሎ መንግስት እገዳ ጥሎበታል። ሮበው ተወዳድሮ ካሸነፈ ግን በአካባቢው ከአልሸባብ ጋር በሚደረገው ውጊያ ላይ ሆነኛ ለውጥ ሊያመጣ እንደሚችል ጋዜጠኛ መሐመድም ሆኑ በርካታ ታዛቢዎች እምነት አላቸው። ዓለም አቀፉ የግጭት አጥኚ ቡድን ኢንተርናሽናል ክራይሲስ ግሩፕ ባለፈው ወር መገባደጃ አልሸባብን አስመልክቶ ባወጣው ሰፊ ሪፖርት የሽብር ቡድኑ አሁንም በምስራቅ አፍሪካ ሀገራት ሰፊ መረብ እንዳለውና ከባድ የጸጥታ ስጋትም ደቅኖ እንደሚቀጥል ገልጧል። የአውሮፓ ህብረት ከ30 ዓመታት በኋላ የመጀመሪያ የሆነውን የ100 ሚሊዮን ዩሮ ቀጥተኛ የበጀት ድጎማ ለሶማሊያ መፍቀዱን ተከትሎ እንኳ ባለፈው ሳምንት መባቻ ላይ ሞቃዲሾ ውስጥ በህብረቱ ኢኮኖሚ ላይ የቦምብ ጥቃት ማድረሱ ይታወሳል። ለዲ ደብልዩ ለተጠናከረው ዘገባ ቻላቸው ታደሰ ከናይሮቢ ኬንያ።